በኢትዮጵያ የፊታችን ወራ ግንቦት መጨረሻና ሰኔ መጀመሪያ ለሚደረገው ብሔራዊ ምርጫ በአብዛኛው የምርጫ ክልሎች የእጩዎች ምዝገባ የፊታችን እሁድ የካቲት 21 ይጠናቀቃል። በዚህም እጩ ተወዳዳሪዎችን እያስመዘገቡ የሚገኙት የተለያዩ የፖለቲካ ድርጅቶች የምረጡኝ ቅስቀሳዎቻቸውን ማድረግ ጀምረዋል። ይሁንና በምርጫው ለመሳተፍም ሆነ እጩ ለማስመዝገብ እየተቸገርኩ ይገኛለሁ የሚለው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በተለያዩ አካባቢዎች የሚገኙ ጽህፈት ቤቶች አገልግሎት እንዳይሰጡ አባላቱም እንዳይሰባሰቡ አድሎ እየተፈጸመብኝ ነው እያለ ይገኛል። የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ በተለይም ሌሎች ፌሌ እንዳሉትም ኦፌኮ ለምርጫ ቅስቀሳው ውስን ጊዜ ቢጠይቀውም ለእጩ ምዝገባም ሆነ ለቅስቀሳው የሚያበቃ አውድ የለም ብለዋል። ለምርጫ ቦርድ ቤት አቅርበናል፣ ለመንግስትም አቅርበናል፣ ለሰብአዊ መብት ኮሚሽንም ሁሉ አቅርበናል። ቢሮችን ተሰብሮ ንብረት ተወስደዋል። አንዳንድ ቦታዎች ለምርጫው ይካፈላሉ ያልናቸውን በየቦታው አስሯቸዋል። በእነሱ ቦታም ለመተካት አይቻልም። ይሄ የመሞትና ይሄ መኖር ጉዳይ ነው። ስብሰባ ማካሄድ እዛ አካባቢ ችግር ነው። ኦሮሚያ ውስጥ መንቀሳቀስ አልቻልን። ለምሳሌ ኃይል አዳማ ላይ የእኛ አባል ቢሮ ሄዶ ሲከፍት ወዮል የተባለ ከዛ ተሰወረ። ከሁለት ሳምንት በላይ ሆነዋል። ነቀምት ላይ አንድ ሳምንት በፊት ቢሮ ኃላፊ የሆነውን አልሰሩት። አሁን ከትላንት ደግሞ ፈቱት። መቼ መልሶ እንደሚያስሩ አናውቅም። ከቡኖ በደሌ ዞን በበደሌ ወረዳ ለደህንነታቸው ስማቸው እንዳይጠቀስ የጠየቁት አንድ የፓርቲው አባል እንዳሉትም በአካባቢው በአመቱ መጀመሪያ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረንስ እንቅስቃሴ ሲያደርጉ ቢቆዩም አሁን ላይ ግን በተቀናቃኝ የፓርቲዎች አባላት ላይ ይወሰዳል ባሉት ማስፈራሪያ ምንም አይነት የተቀናቃኞች እንቅስቃሴ አይስተዋልም። የበደሌ ወረዳ ያሉት የተፎካካሪ ፓርቲዎች ሁለት ነበሩ። አሁን ግን የሆነ ጽሕፈት ቤት ተዘግተዋል። ፌዴራሊስት ኦሮሞ ጽሕፈት ቤት ደግሞ አለ ግን ምንም አገልግሎት አይሰጥም። አንድ ጽሕፈት ቤቱን ከፍቶ ከሚቀመጥ በስተቀር ወደዛ የሚመጣ ሰው ይፈጠራል። ማንም መጥቶ እነሱን እንዲያወያይ አይፈቀድም። ይህም ፓርቲ ብቻ ነው። በቃ እየተንቀሳቀሰ ያለው ሰዎች ታስረው ያሉ በምን አይነት ምርጫ ይካሄዳል ብሎ የሚጠይቁ ሁሉ እንደታሰሩ ነው የሚሰማ። ተቃዋሚ ፓርቲዎች የማይሳተፉበት ምርጫ እንዴት ይካሄዳል? በአካባቢያችን ሰላማዊ ሁኔታ ተፈጥሮ ምርጫ የሚካሄድበት ሁኔታ አይፈጠርም ተብሎ የጠየቀ ያሉ ተበጀ ነጋታ የሚባል ምክር ቤት ነው አሉ። የገዢው የብልጽግና ፓርቲ አመራሮች በፊናቸው ምርጫቸው ዴሞክራሲያዊ እና እኩል ነጻ አውድ የፈጠረ እንዲሆን መንግስት ቁርጠኝነት እያሳየ ይገኛል ነው የሚሉት። ለዚህም የሚያግዝ በሚል የተቋቋመው ሀገራዊ የደህንነት ምክር ቤት የዜጎች ደህንነት ለመጠበቅ ተፎካካሪ ፓርቲዎች በነጻነት ተንቀሳቅሰው የምርጫ ቅስቀሳ እንዲያካሂዱ እየሰራ ነው ያሉት ደግሞ በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ እና የብልጽግና ፓርቲ ከፍተኛ ባለስልጣን ዶክተር ቢቂላ ሁሪሳ ናቸው። እንግዲህ ቀጥሎ ከፊታችን ያለው ምርጫ ሰላማዊ ዲሞክራሲያዊ እንዲሆን ዜጎች በነጻነት ሀሳባቸውን የሚገልጹበት እንዲሆን ሁሉም ሰው ሀላፊነቱን መወጣት ነው ያለበት። አገር እንደሚያስተዳድር መንግስት ይሄ ምርጫ ሰላማዊ እንዲሆንና ዜጎች በነጻነት ሀሳባቸውን እንዲገልጹ የሚያስችል አገራዊ የምርጫ ሰላምና ደህንነት ግብረ ኃይል ተቋቁሟል። ይህ ግብረ ኃይል እዚህም እዛም የሚታዩ የደህንነት ስጋቶች በምርጫው ላይ አልባሌ የሆነ ጥላ እንዳያጠላ እና የዜጎችን በነፃነት ሀሳባቸውን የመግለጽ ፍላጎታቸውን እንዳይገድብ የምርጫው ቅለት እስከሚደርስበት ድረስ ለምርጫ ስጋት የሆኑ ማንኛቸውንም ነገሮች እየተከታተሉ ዜጎች በሰላም ወጥተው የሚመርጡበት በሰላም የምርጫ ቅስቀሳ የሚደረግበት እና ተፎካካሪ ፓርቲ ፓርቲዎችም በነፃነት ተንቀሳቅሰው የምረቶች ዘመቻዎቻቸውን የሚያደርጉበትን ሁኔታ ለማመቻቸት እና የዜጎችን ደህንነት ለማስጠበቅ ከዚህ ምክር ቤት ጋር ተፎካካሪ ፓርቲዎች መተባበር አለባቸው። የፊታችን ወራ ግንቦት ለሚካሄደው ብሔራዊ ምርጫ የእጩዎች ምዝገባ የካቲት ሀያ አንድ ቀን ሁለት ሺህ አስራ ሦስት ዓመተ ምህረት እንደሚጠናቀቅ ብሔራዊ የምርጫ ቦርድ ያወጣው መርሃ ግብር ቢያሳይም በኦሮሚያ ክልል ዋነኛ ተቀናቃኝ ይሆናሉ የተባሉት የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ፓርቲዎች እስካሁን እጩ ተወዳዳሪዎችን አላ አላስመዘገቡም። ለዶቼ ቬሌ የተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።